ዜና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነው ጋቢና ቪኦኤ አስገባችሁ ሙሉ ነው። ሰላም እንደምናመሻችሁ፣ መስታወት አድራጋው ነኝ። የምሽቱን ፕሮግራማችንን ላስተዋውቃችሁ የኬንያ ወጂር ፍርድ ቤት በሕገወጥ መንገድ ኬንያ የገቡ 35 የኢትዮጵያ ፍልሰተኞች ላይ ብያኔ አስተላልፏል። ወደ ኋላ ላይ ዝርዝሩን ይዘን እንመለሳለን። ኤርትራ በኢትዮጵያ አምባሳደር ሾመች። አምባሳደር አቶ ሰመረ ርዕሶም በኤርትራ የትምህርት ሚኒስትር በመሆን ሲያገለግሉ የቆዩ ናቸው። የዚህም ዝርዝር እንደደረሰ እናቀርባለን። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ከተቃዋሚ የፖለቲካ ድርጅት መሪዎች ጋር ተወያይተዋል። እሳቸው ያበ ህዝቡ ወደ ሰላም እንዲመጣ ማድረግ ነው። ሌላው ባህላዊ ሽምግልና ሂደትን መከተልም ተገቢ ነው ብለው የአንዳንድ አገራትን ምሳሌ አንስቷል። በአፍሪካ ውስጥ ያሉ አገራት ባህላዊ ሽምግልና ችግሮቻቸውን በምበትምን ወደ ብሔራዊ መግባባት ማምጣት ስለሚቻል የተቋሞ ጎራ ያላቸው ፖለቲከኞችም እቺ ሀገር ስትኖር ነው እና ሁላችንም የፖለቲካ ምህዳሩ ሰርቶ የምንቀሳቀሰው። ስለዚህ ሁላችንም አላፊነት አለበት፣ የመንግስት ብቻ አይደለም። እያንዳንዳችን በቦታው ላይ እርስ በርሳቸው የሚኖርበት ጥሩ ነው የሚል ሀሳብሳቸው መልሰዋል። ሙሉ ዘገባውን ይዘን እንመለሳለን። ከኢትዮጵያ ከተለያዩ አካላት የተወከሉ አምስት ባለስልጣናት የልኡካን ቡድን ወደ ቤሩት ተጉዘው ከሚመለከታቸው የበጎ አድራጎት ሰራተኞችና የቤሩት ባለስልጣናት ጋር ከአንድ ሳምንት በፊት ውይይት አካሄዱ። አይቶ መሄድ ብቻ ሳይሆን ዘላቂ የሆነ መሰረት ነው ጥለውን ለመሄዱት። የዚህ ሀገር መንግስት መፈረም አለበት። እሱን ደግሞ ገና ቀጠሮ ለወር ነው የተሰጠው። እንግዲህ እግዚአብሔር ፈቅዶ ሁሉን ነገር ካስተካከሉልን በእውነት በጣም ጥሩ ስብሰባ ነው። እሱ ላይ ያለው መሰረታዊ ጉዳዮች ላይ ከስምምነት የተደረሰበት ሁኔታ ያለውና በቤሩት ስራ ላይ የተሰማሩ ወጣቶችና የቆንስላው ጽህፈት ቤት ተወካይ አስተያየቶቻቸውን ሰጥተውናል። ሙሉ ዘገባውን ይዘናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ ላይ ፈጽሞ እንዳይዝቱ ሲሉ የኢራኑን ፕሬዚዳንት ሐሰን ሩሃኒን አስጠነቀቁ። ፕሬዚዳንቱ በትዊተር ማስጠንቀቂያው ያስተላለፉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዌ የኢራንን መሪዎች የሚነቅፍ ንግግር ካደረጉ ከጥቂት ጊዜ በኋላ ነው። ሚስተር ትራምፕ ለኢራኑ ፕሬዚዳንት ሩሃኒ ብለው ትላንት እሁድ ማታ በትዊተር ባወጡት ማስጠንቀቂያቸው እንዲህ ብለው፣ ዩናይትድ ስቴትስ ላይ እንዳይዝቱ፣ አለዚያ በታሪክ ታይቶ የማይታወቅ መዘዝ ያገኘዎታል። የሚሰነዝሩትን የእብደት ዛቻ እንደ ድሮ ዝም ብለን የምንመለከት አይደለንም። ተጠንቀቁ ብለዋል ሶማሊያ የታችኛው ጁባ ክፍለ ግዛት ውስጥ በሚገኝ ወታደራዊ ካምፕ ላይ ዛሬ ሰኞ ማለዳ የአልሻባብ ታጣቂዎች ጥቃት አድርሰው ቢያንስ አስራ ሁለት ሰዎች ገደሉ። አልሻባብ በጥቃቱ ኢላማ ያደረገው ከ ኪስማዮ ከተማ 50 ኪሎ ሜትር ርቀት ላይ በሚገኝ ወታደራዊ ካምፕ ላይ መሆኑን የሶማሊያ ባለስልጣናት ለቪኦኤ የሶማሊኛ አገልግሎት ገልጸዋል። አልሻባብ ካምፑን ወረርን፣ 27 የመንግስት ወታደሮች ገድለናል ያለ ሲሆን የመንግስቱ ባለስልጣን መሰረተ ቢስ ሲሉ አስተባብለዋል። በመጨረሻም ካናዳ ቶሮንቶ ከተማ ውስጥ ትላንት እሁድ ማታ አንድ አጥቂ በያዘው ሽጉጥ ተኩስ ከፍቶ ከመታቸው አስራ አራት ሰዎች መካከል ሁለቱ ሞተዋል። ተጠርጣሪው ራሱም ሞቷል። ቶሮንቶ ግሪካዊ በሚባል ሰፈር መንገድ ላይ ስንዘዋወር ቢያንስ ሀያ ወይም ሰላሳ የሚሆን የተኩስ ድምጽ ሰምተናል ሲሉ እማኞች ገልጸዋል። ከተጠርጣሪው ጋር የተኩስ ልውውጥ መካሄዱን የከተማዋ የፖሊስ አዛዥ ማርክ ሶንደርስ ገልጸዋል። መርማሪዎች የጥቃቱን ምክንያት ለማወቅ ምርመራ ላይ መሆናቸውንም አመልክተዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሁኑ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ከተቃዋሚ የፖለቲካ ድርጅት መሪዎች ጋር ተወያይተዋል። በአንዳንድ የሀገሪቱ አካባቢዎች ያለው ሁኔታ እንዲረጋጋና አንድነት እንዲሰፍንም የተቃዋሚዎችን ትብብር መጠየቃቸውም ተመልክተዋል። መለስካቸው አመሃ ዝርዝሩን ይዟል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከያዙ ወዲህ የመጀመሪያቸው የሆነውን ውይይት ዛሬ በጠቅላይ ሚኒስትር ጽህፈት ቤት በሀገሪቱ ከሚገኙ ተቃዋሚ ፓርቲዎች ጋር ማድረጋቸው ታውቋል። በዚህ ስብሰባ ከተሳተፉት መካከል አንዱ የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበባ አካሉ ለቪኦኤ እንደገለጹት በኢትዮጵያ ውስጥ ይንቀሳቀሳሉ የሚባሉ የብሔር ወይንም የህብረ ብሔር የፖለቲካ ፓርቲዎች ብዙዎቹ ተገኝተዋል። እንደሳቸው አባባል እስከ ዛሬ ስማቸውንም ሰምተን የማናውቀው ድርጅቶች ተሳትፈዋል። በቅርቡ ለተቃዋሚ ፓርቲዎች ሁሉ የተደረገውን ጥሪ በመቀበል ከውጭ ከመጡት መካከልም የኦሮሞ ዴሞክራሲያዊ ግንባር ኦዴግ የአመራር አባላትም በስብሰባው ተካፍለው እንደነበረ አቶ አበበ ለቪኦኤ ገልጸዋል። በስብሰባው ላይ ከተነሱ ጉዳዮች መካከል በሀገሪቱ የተለያዩ ስፍራዎች የሚነሱ ግጭቶች፣ የሚከተለው መፈናቀልና አንዳንድ የአመፅ ድርጊቶች እንደነበሩም አቶ አበበ አስታውሰዋል። በውይይቱ መንስኤና መፍትሄ ናቸው የሚባሉ ሀሳቦች ተዳሰዋል። ያኮረፉ አካላትም በየቦታ ችግር እንደሚፈጥሩም ከተቃዋሚ ፖለቲካ ፓርቲዎችም ተነስቷል። በተለይም ግጭቶቹ በሚነሱባቸው አካባቢ ያሉ የፓርቲ ተወካዮች ይህን ነገር አጽንኦት ሰጥተው አንስተውታል። እሳቸውም ያሉት ተቀራርበን ሕዝቡ ወደ ሰላም እንዲመጣ ማድረግ ነው። ሌላው ባህላዊ የሽምግልና ሂደትን መከተልም ተገቢ ነው ብለው የአንዳንድ ሀገራትንም ምሳሌ አንስተዋል። አፍሪካ ውስጥ ያሉ ሀገራት በባህላዊ ሽምግልና ችግሮቻቸውን በመቀፈዝበን ወደ ብሔራዊ መግባባት ማምጣት ስለሚቻል የተቃውሞ ጎራ ያላቸው ፖለቲከኞችም እቺ ሀገር ስትኖር ነው እና ሁላችንም የፖለቲካ ምህዳሩ ሰርቶ የምንንቀሳቀሰው። ስለዚህ ሁላችንም አላፊነት አለበት፣ የመንግስት ብቻ አይደለም። እያንዳንዳችን በቦታው ላይ ህዝብ እርስ በርስ ተቻችሎ የሚኖርበት መንገድ ማመቻቸት ጥሩ ነው የሚል ሀሳብ እሳቸውን መልሰዋል። የፓርቲ አመራሮችም ይህን ሀሳብ በሙሉ ሀሳብ ነው የደገፉት። በተሰብሳቢዎቹ ከተነሱ ጥያቄዎች መካከልም የሽግግር መንግስትን ስለማቋቋም የተመለከተው አንዱ እንደነበረ አቶ አበበ ተናግረዋል። የሽግግር መንግስት መቋቋም አለበት በሚለው ነገር ላይ እሳቸውን በሰጡት መልስ አሁን በዚህ ሁኔታ ውስጥ የሽግግር መንግስትን ሪፍ ለማለት አስቸጋሪ ሁኔታዎች እንዳሉ እነኚህ ችግሮች ግን የግድ ወደፊት ተቀራርቦ ሰርቶ ነገሮች በሚመቻቹበት ሰዓት መሆን የሚገባውን ነገር በጋራዊትና በህዝብ ፍላጎ ላይ ተመስርቶ ማድረግ እንችላለን ነው። ምክንያቱም ገና ያልገቡም አካላት እንዳሉ ይታወቃል። በተለይም ብዙፍ እንዳለው የሚነገርለት የአርበኞች ግንቦት ሰባት ውጭ ነው ያለው። እነኚህ ገብተዋል፣ ሁሉንም ወደዚህ መጥተዋል፣ ምን መደረግ አለበት የሚለው ነገር ግን ሊታሰብበት እንደሚገባ ተጠቁሟል። ጠቅላይ ሚኒስትሩ ያው እሳቸው በዚህ ሰዓት ውስጥ ይሄ መደረግ አለበት የሚል ግን ምላሽ መስጠት የሚችሉ አይደሉም ባለበት ሁኔታ እና አሁን ግን ሌሎችን ሀገር ማረጋጋት ህዝቡን አንድ ማድረግ የሚለው ነገር ቅድሚያ ሊሰጠው ይገባል የሚል አንድምታ ያለው ንግግር ነው ያደረጉት። በስብሰባው ላይ ጠቅላይ ሚኒስትሩ ተቃዋሚ ፓርቲዎቹ በእሳቸው አገላለጽ ተፎካካሪ ፓርቲዎቹ በሀገሪቱ ተጨባጭ ሁኔታ ላይ ያላቸውን አስተያየት ለመስማት የተዘጋጁ ስለነበሩ ስብሰባውን የከፈቱት በአጭር ንግግር ብቻ እንደነበረ ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። ኤርትራ በኢትዮጵያ አምባሳደር ሾመች። አምባሳደር አቶ ሰመረ ርዕሶም በኤርትራ የትምህርት ሚኒስቴር በመሆን ሲያገለግሉ የቆዩ ነበሩ። ብርሃነ በረሀ ከአስመራ አጠር ያለ ዘገባ አድርሶናል። አምባሳደር ሰመረ ርዕሶም ይህን ሹመት በሚኒስቴርነት ደረጃ ሆነው እንዲያገለግሉ ነው የተሾሙት። የኤርትራ ኤምባሲ ባለፈው ሐምሌ 7 2010 በአዲስ አበባ መከፈቱ የሚታወስ ሲሆን በኢትዮጵያ በኩልም በተመሳሳይ አቶ ሬድዋን ሁሴንን ባለፈው ሐምሌ 11 የኢትዮጵያ አምባሳደር በኤርትራ ሆነው መሾማቸው የሚታወቅ ነው። ሁለቱ አገሮች አምባሳደሮቻቸውን መሾማቸው በሁለቱ አገራት መካከል የተጀመረውን ተስፋ ሰጪ የሰላም ግንኙነት ወደ ተሻለ ደረጃ በማድረስ በኩል ትልቅ ሚና እንደሚኖረውም ተገልጧል። ሁለቱ ሀገሮች ዲፕሎማሲያዊ ስራዎቻቸውንና ግንኙነታቸውን እንዲያድሱ የሚል

और बिगरे मूर्ति मूर्ति ना बैर किसी वर्स होता है Lunching, the buzzing. When you wait, Carol, the

Kalte samash le piazne, lunch ne me bazne. Wahi nee, wahi nee, karor ritta. Kalte samash le piazne, lunch ne me bazne. Wahi samash le an ce na banyeka mata በተከታተላችሁ የምትገኙት የአማርኛ ድምጽ ሬዲዮ የጋቢና ቪኦኤ ዝግጅታችን ነው ወደሚቀጥለው ዘገባችን እናልፋለን ወንዲ ማክን እናመሰግናለን ለሙዚቃው ከኢትዮጵያ ከተለያዩ አካላት የተወከሉ አምስት ባለስልጣናት የልዑካን ቡድን ወደ ቤሩት ተጉዘው ከሚመለከታቸው የበጎ አድራጎት ሰራተኞችና የቤሩት ባለስልጣናት ጋር ከአንድ ሳምንት በፊት ውይይት አካሂደው ነበር እኔ እንግዲህ በዛ በቦታው የሚገኙትን ወጣቶችን በተለይም በበጎ አድራጎት ላይ የተማሩ ወጣቶችንና የቆንስላው ጽህፈት ቤት ተወካይን አነጋገሬ ነበር። ወደ ዘገባው እንለፍ። በቤሩት ለስራ በተሰማሩ ኢትዮጵያውያንን ወክለው በተገኙ የበጎ አድራጊዎች እና አምስት ከኢትዮጵያ በተላኩ ልዑካን ቡድን መካከል ለሁለት ቀናት በተደረገው ውይይት በስራ ላይ የሚገኙ ኢትዮጵያውያን የሚገጥሟቸውን ችግሮች ነቅሶ በማውጣት መፍትሄ ለማበጀት ጥረት ተጀምሯል። በውይይቱ ላይ ከተገኙት መካከል አንዱ ቤሩት በሚገኘው የኢትዮጵያ ቆንስላ ጽህፈት ቤት የዜጎች አገልግሎት ዋና ጸሐፊ አቶ አጥናፉ አስፋው ነበሩ። ቆንስላ ጽህፈት ቤቱ እየሰራቸው ባሉ ችግሮች ላይ እየሰራቸው ባሉ ስራዎችና ያጋጠሙ ባሉ ችግሮች ላይ የተወያዩበት ሁኔታ ነው የነበረው። ከዚህም ጋር በተያያዘ የሀገሪቱን የተለያዩ መስሪያ ቤቶች ለምሳሌ የሰራተኛ ጉዳይ መስሪያ ቤት፣ የሀገሪቱን ኢሚግሬሽን ያናገሩበት ሁኔታ ነው የነበረው። በእነዚህ ወቅቶችም የተለያዩ ጥያቄዎችን ያነሱላቸው ሁኔታ ነው የነበረው። እናም አንዳንድ ከአገልግሎት ጋር ተያያዙ ጠቅለል ባሉ አገሪቱ ውስጥ ባሉ ካሉ ሁኔታዎችን ባይተያያዙ ጥያቄዎችን አንስተው በእኛም በኩል የሚመለሱ ጥያቄዎች የተመለሱበት እንደገናም ደግሞ የእኛን ሀገር መንግስት ወክለው የመጡ ኃላፊዎችም የሚመለሱትን የመለሱበት እንደገናም ደግሞ ለወደፊት ለስራ የሚያግዟቸው ነው የቤት ስራ ይዘው የሄዱበት ሁኔታ ነበረው። ፍካት ኢትዮጵያ በቤሩት ለስራ የተሰማሩ በጎ አድራጊ ወጣቶች የተመሰረተ የእርዳታ ቡድን ነው። ከነዚህ የበጎ ፈቃድ እርዳታ እንቅስቃሴ ከሚያደርጉ ወጣቶች መካከል ሰላማዊ ተስፋዬ አንዷ ናት። በቤሩት ለስራ የተሰማሩ ወጣቶች ላይ ከፍተኛ በደል እንደሚደርስ በተደጋጋሚ ለሚመለከተው አካል ለማሳወቅ ስትጥ እንደነበር እና የቆንስላው ጽህፈት ቤት ምላሽ ግን በቂ እንዳልነበር ትገልጻለች። የኢትዮጵያ የልዑካን ቡድን ችግሮቹን በቅርበት ለማጥናት መገኘታቸው በመጠኑም ቢሆን እፎይታን እንደሰጣት ትናገራለች። እዚህ ሀገር ላይ ፌኒሲዮን የሚባል ድርጅት አለ። በእነሱ አማካኝነት ነው የመንግስት አካል መጥቶ ችግራችንን አይቶ ቢያንስ እንኳን እዛ ጋር የነበረው ውይይት ደስ ይል ነበር። ምክንያቱም ከእነሱም ሲሰጡን የነበሩት ዘላቂ የሆነ መፍትሄ ነው አይቶ መሄድ ብቻ ሳይሆን ዘላቂ የሆነ መሰረት ነው ጥለውልን የሄዱት። ያ ነገር ደግሞ ቀጣይነት እንዳለው ኔትወርኩ ከእነሱ ጋር ቀጣይነት እንደሚኖረው ነው። የሰራተኞችና ማህበራዊ ጉዳይ ሚኒስቴር ተወክል የመጡ አቶ ማሾ ይባላሉ። እንዲሁም ደግሞ ዋናው አምባሳደሩ ሳላመሰግናቸው አላልፍም። አምባሳደሩም ትልቅ ስራ ነው የሰሩልን ሲሰጡን የነበረው ምክር በቃ ደስ ሲል ነበረ። ተስፋው ደስ ሲል ነበር። ከተስፋው ባሻገር ደግሞ መሰረት የሆነ ድንጋይ ነው ጥለውልን ጊዜ ይህን እድል አላገኘነውም። እርስ በርስ መሰዳደብ፣ እርስ በርስ መጠቋቋም ቆንጸላው ጋር እኛ ጋም ብዙ ነገሮች ጋም ባለው ነገር ነበረ ብዙ ጊዜ ትኖች የሚካሄዱ የነበሩት ይሄ ግን የአሁኑ ግን ለየት ያለና ጥሩ ውይይት ነበረ። በተለይ ሐሙስ ዕለት የግሩፕ አመራሮችን ነበር ጠርተው ሲያናግሩ የነበረው። ከዛ በፊት ደግሞ ከቆንጸላው ጽሕፈት ቤት ጋር የተወሰነ እንደዚሁም አሁን ደግሞ የተወሰነ ልጆች ነበረን ከቆንጸላው ጋር ውይይት ላይም ሲደረግ የነበረው ቆንጸላውም ድክመቱን ሲናገር እስኪት ድረስ አቅሙ እንደነበር ሲናገር ነበረ በዛን ወቅት። ይሄም ለእኛ ጥሩ ነገር ነው ማለት ህጋዊ የሆነ አካል ጋር ይሄን ምላሽ መስጠታቸው ማለት ነው። ለሁለት ቀናት በችግሮቹ ዙሪያ በሰፊው ውይይት መደረጉ ምናልባትም ችግሮቹን የሚቀርፉ ውሳኔዎችን ያመጣል የሚል ተስፋ እንዳላት የምትናገረው በቤሩት በግል በጎ ፈቃደኝነት ችግር ላይ የወደቁ ኢትዮጵያውያንን በመርዳት ላይ የምትገኘው ሰላም ሙልጌታ ናት። እየሰጡን ምላሽ እዛ ከሄዱ በኋላ ለመንግስት አካል ብለው ቶሎ ምላሽ ሊሰጡም ነው። ዋናው እሱን ነገር ለማድረስ የዚህ ሀገር መንግስት መፈረም አለበት። እሱን ደግሞ ገና ቀጠሮ ለወር ነው የተሰጠው። ያው ከንግዶቹ ጋር በሚሄድበት ቦታ አብረን ሄድን ነበረ። ያን ቀጠሮ ሳይሰጡ ሳይፈርሙልን ምንም አይነት ነገር ከሀገር ቤት መወሰን አይችሉም። ከሚወሰን ድረስ ከዛ የሚመጣው ሰዎች መቆም እንዳለበት ነው። እሱንም እሺ ብለውናል። ችግራችንም ባይፈቱ አንገታቸውን ነቅንቀው ለእኛ መስማታቸው ራሱ ተስፋ ነው። ምክንያቱም እዚህ የተማን አካል ስለሌለ ማለት ነው እና እንግዲህ እንደ እግዚአብሔር ፈቃድ መፍት ያለ ጊዜ ገምታለሁ። ከአስር አመታት በላይ በቤሩት በስራ ላይ የምትገኘው ሳራ ታደሰ ከኢትዮጵያ ከተላኩት የልኡካን ቡድን ጋር የተደረገው ውይይት መልካም ጅምር መሆኑን ትናገራለች። በእውነት ስንመኘው የነበረ ነገር ነው። እንግዲህ እግዚአብሔር ፈቅዶ ሁሉን ነገር ካስተካከሉልን በእውነት በጣም ጥሩ ስብሰባ ነው። ከኢትዮጵያም የሚመጡትን በህጋዊ መንገድ እንደሚመጡ ጥሩ ትምህርትም እንደሚሰጣቸው ኢትዮጵያ እዚህም ከመጡ በኋላ እንግዲህ የት ቢሮ እንደመጡ የት ቤት እንደገቡ ሁሉን ነገር የተስተካከለ እንደሚሆን ነው የሄዱት። አምባሳደር ምስጋኑ በዚህ አጋጣሚ እሳቸውን በጣም ላመሰግናቸው ወዳለሁኝ። ጥሩ ነበር ብቻ በአጠቃላይ ሁሉም ነገር እንደገና ቆንጽላችንም ላይ ያለውን ነገር በሙሉ ያለው የስራውን የስራቸውን ድክመት ሁሉም ነገር በደንብ በደንብ ቀርበው ተነጋግረዋል እቻቸው ጥሩ ነገር እንጠብቃለን ከእግዚአብሔር ጋር ብለን እናስባለን ቤሩት በሚገኘው የኢትዮጵያ ቆንስላ ጽፈት ቤት የዜጎች አገልግሎት ዋና ጸሐፊ አቶ አጥናፉ አስፋው ለስራ የሚመጡት ኢትዮጵያውያን ወደ ቤሩት ከመሳፈራቸው በፊት ቅድመ ዝግጅት እንደሚያስፈልጋቸውና ይህ ሀሳብ በውይይቱ ተነስቶ ከልኡካን ቡድኑ ምላሽ እንደተሰጠበት ይናገራሉ። ከዚህም በፊት እንደምታውቁት የሁለትዮሽ ሰራተኛ ስራ ስምሪት ስምምነት የሚባል ከአመታት በፊት ተጀምሮ በሂደትም ላይ ነበረ። ይሄኛው የስምምነት ጉዳይ አሁን ተግባራዊ እንዲሆን ክቡር ሚኒስትር ዴኤታው የኢትዮጵያን መንግስት በመወከል ከማህበራዊ ጉዳይ ሚኒስቴር የመጡ የከፍተኛ ኃላፊ ጥያቄውን ለዚህ መስሪያ ቤት ለዚህ ሀገራቻቸው ያቀረቡበት ሁኔታ ነው የነበረው ከዚህም ሀገራቻቸው አቻ መስሪያ ቤት የቀረበው ምላሽ ጉዳዩን የዚህ ሀገር መንግስት እንደተቀበለው መንግስት መስረታ ላይ ያሉ ከመሆኑ ጋር የተያያዘ ያንን መስሪያ ቤት የዚህን ሀገር ማህበራዊ የሰራተኞች ጉዳይ መስሪያ ቤት የሚወክል አካል ከተሾመ በኋላ ቀጥታ ወደ ስምምነቱ መካሄድ የሚችልበት ሁኔታ እንዳለ እና ዋናው መስረታዊ ጉዳዮች በአንቀጾቹ ላይ በስምምነት ሰነዶቹ ላይ ያለው መስረታዊ ጉዳዮች ላይ ከስምምነት የተደረስበት ሁኔታ ያለው እና ወደ ተግባር የሚገባበት ሁኔታ እንዳለ ቃል የተገባልን ሁኔታ ሁኔታን ያለው ያንኑ ይዘው የእኛም ወገን በበኩሉ ያለውን ግፊት ለመጨመር የተስማሙበት ሁኔታ ነው ያለው። ቆንስላ ጽህፈት ቤቱም ይህንኑ ጉዳይ እዚህ ሀገር ሀገራችን ወክሎ ያለ የመንግስት ተቋም እንደመሆኑ መጠን በየቀኑ ያሉትን ለውጦች እየሰማ ለሚዲያውም ለሕዝቦቻችን ለዜጎቻችንም የሚያሳውቁበት ሁኔታ ነው ያለው። እንግዲህ ዋናው ችግሩ መፍቻ ሊሆን የሚችለው ዜጎቻችን ከሚኖሩበት ሀገር ሲነሱ ስለሚመጡበት ሀገር ስለሚጠብቃቸው ኃላፊነት የሚያውቁበት ሁኔታ ግዴታቸው ምንድን ነው? መብታቸው ምንድን ነው ኤምባሲውን እንደሰው ማወቅ የሚችሉት የምሉትን ነገሮች ሁሉ አድሬስ የሚያደርግ የስምምነት ሰነድ ምናልባት በእኛ እምነት ከጥቂት ወራት በኋላ ወደ ትግበራ ይገባል። ስምምነቱ ይፈረማል። የምናስ ግንዛበን ያለው እና ኦልሞስት ወደዛ ነው እየተጠጋን ያለ ነው አሁን ባለን ደረጃ። በቤት ውስጥ ስራ ላይ የተሰማሩ ወጣቶችን ጨምሮ ከ350 ሺህ በላይ ኢትዮጵያውያን በቤሩት ይኖራሉ ተብሎ ይገምታል እድሜያቸው ለስራ ያልደረሱ የሚመጡበትን ሀገር ባህል ካለማወቅና በአሰሪና ሰራተኛ መካከል በሚፈጠሩ አለመግባባቶች ምክንያት የአይምሮ ቀውስ የገጠማቸው፣ የሰውነት አካላቸውን ያጡ፣ በተለያዩ ወንጀሎች ተጠርጥረው በየእስር ቤቱ የታሰሩና ህይወታቸውን እስከ ማጥፋት የደረሱ ኢትዮጵያውያን ቁጥር እየተበራከተ መጥቷል። hw j hew oda hew abridah hew dhaxbur h dihaiaa dhaa v የተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የኬንያ ወጂር ፍርድ ቤት በሕገ ወጥ መንገድ ኬንያ የገቡ 35 የኢትዮጵያ ፍልሰተኞች ላይ ብያኔ ያስተላለፈ ኢትዮጵያውያኑ የተያዙት ባለፈው አርብ ሲሆን ዛሬ ወጂር ፍርድ ቤት ቀርበው እያንዳንዳቸው 50 ሺ የኬንያ ሽልንግ አሊያም የአንድ ወር እስራት ቅጣት ተፈርዶባቸዋል። ገልሞ ዳዊት ተጨማሪውን አጠር ያለ ዘገባ አድርሶናል። ባለፈው አርብ 35 ኢትዮጵያውያን ፍልሰተኞች ኬንያ ሰሜን ምስራቅ ቡና በመባል ቦታ በኬንያ ፖሊስ ቁጥጥር ስር እንደዋሉ ተዘግበዋል። ፍልሰተኞቹ የተያዙት በህዝብ ጠቁማ ሲሆን ዛሬ ፍርድ ቤት መቅረባቸው ታውቋል። በችሎቱ የነበረ ጋዜጠኛ ብሩዋን ማኮንግ በእያንዳንዳቸው ላይ የተላለፈውን ቅጣት ገልጾልናል። ፍርድ ቤቱ እያንዳንዳቸው ሃምሳ ሺህ ሺሊንግ እንዲከፍሉ ወይም በአንድ ወር ሥርዓት እንዲቀጡ ትዕዛዝ አስተላልፏል። ሀምሳ ሺውን መክፈል የቻለ ማንም ሰው ወዳ ወደ ሀገሩ እንዲመለስ ይደረጋል። ከሌላቸው የአንድ ወር ስርዓት ጊዜውን ለመጨረስ ግድ ይሆንባቸዋል። ከዚያ በኋላ ነው ወደ ሀገራቸው መመለስ የሚችሉት። ማኮንግ አክለው ፍልሰተኞቹ በኦሮሚያ ክልልና በኢትዮጵያ ሶማሌ ድንበር አካባቢ ከሚካሄደው ግጭት ሸሽተው ወደ ኬንያ እንደመጡ ለችሎት መናገራቸውን ለአሜሪካ ድምፅ ገልጸዋል። ሆኖም ኢትዮጵያውያኑ ጥገኝነት ፍለጋ ወደ ኬንያ እንደመጡ የገለጹት ነገር የለም። ዛሬ ፍርድ ቤት ቀርቦ ውሳኔ የተላለፈባቸው የኢትዮጵያ ፍልሰተኞች በወጣትነት ዕድሜ ክልል የሚገኙ በሙሉ ወንዶች መሆናቸውም ታውቋል። ጋዜጠኛ ማኮንግ በኬንያ ወጅር ግዛት ብዙ የኢትዮጵያ ፍልሰተኞች በተደጋጋሚ በፖሊስ ቁጥጥር ስር እንደሚውሉ ለአሜሪካ ድምፅ ገልጸዋል። ለአሜሪካ ድምፅ ገልሙዳዊት ከናይሮቢ እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማያ እግዚአብሔርና በመስተዋት አድርገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ሰገላይ አሜሪካ ራ ጋቢና ጋቢና

ወደሚቀጥለው ዘገባችን እናልፋለን። የጠቅላይ ሚኒስትር አብይ አህመድን ወደ ዩናይትድ ስቴትስ ጉዞ ለማዘጋጀት እየተደረገ ያለውን ጥረት አስመልክቶ ሰለሞን አባተ ከዋሽንግተን ዲሲ፣ ሎስ አንጀለስ እና ሚኒሶታ ሰዎችን አነጋግሮ ተከታዩን ዘገባ አድርሶናል። ሰላም ጤና ስጥልኝ። አቤል ጋሽ እባላለሁ። በዋሽንግተን ዲሲ የክቡር ጠቅላይ ሚኒስትር አብይ አህመድን የአቀባበል ስርዓት ለማከናወን የተቋቋመው የአስተባባሪ ኮሚቴ የሚዲያ ክፍል ተጠሪ ነኝ። ደህና ስጥልኝ። እኔ አቶ ትሽሬ ዋቀው እባላለሁ። የኦሮሞ ኮሚኒቲ ማህበረሰብ ፕሬዚዳንት ነኝ እዚህ ምንሶራ። እንደዛውም ደግሞ የክቡር ጠቅላይ ሚኒስትር አብይ አህመድ መምጣትን በምመለከት ከተቋቋመው ኮሚቴ የኮሚቴው መሪ ነኝ። ጤና ስጥልኝ። ዳንኤል አርጋው እባላለሁ። እዚህ ነት ስቴት ካሊፎርኒያ ግዛት የሎስ አንጀለስ የአሜሪካ ድምፅ ሬዲዮ ዘጋቢ ነው። ሶስታችሁንም በጣም አመሰግናለሁ። እንግዲህ ጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስ ሊገቡ ከአንድ እጅ ጣቶች ያነሱ ቀናት ናቸው የቀሩት። ዝግጅታችሁ ምን ላይ ይገኛል? ለመሆኑ የጣዳችሁት ሁሉ በጥሩ ሁኔታ እየበሰለላችሁ ነው ወይ? የሰው ስሜት ምን ይመስላል? እነዚህን ጥያቄዎች ይዤ ነው ወደ እናንተ ዛሬ የመጣሁት። አቶ አቤል መቼም መጀመሪያ ጠቅላይ ሚኒስትሩ እግራቸው የሚረግጠው ዋሽንግተን ነውና፣ ልክ ነው ዋሽንግተን ዲሲ። እንግዲህ ከኢትዮጵያ ውጭ ብዙ ኢትዮጵያውያን እና ትውልደ ኢትዮጵያውያን ኤርትራውያን፣ ሁሉ የሚገኙበት በመቶዎች ሺዎች የሚቆጠር ሕዝብ ያለበት ነው። በመሆኑም ይህ ዝግጅት ልዩ ዝግጅት ነው። በሀገራችን ታሪክ ይሄ የመጣው ልዩ ጊዜና ራዕይን ደግሞ የተሸከሙ ታላቅ መሪ ሲመጡ ይህንን አቀባበል ለመቀበል ከዳር እስከ ዳር volen que saca's la i que ይህንን ፕሮግራም ለማከናወን የአስተባባሪ ኮሚቴው በጠቅላላ በዙሪያው የሚገኘውን ሕዝብ አስተባብሮ የዲያስፖራው ኮሚቴ ከመንግስት ተጠሪዎች ከኤምባሲው ጋር በመተባበር ፕሮግራሙን ሰፋ ባለ በሰከነ በፕሮፌሽናል መንገድ የሚካሄንበት መንገድ እያከናወነ ነው የሚገኘው። የተለያዩ ኮሚቴዎች ተዋቅረው ይሰራሉ። በኮንቬንሽን ሴንተር የሚኖረውን ሰላሳ ሺህ ሕዝብ ድረስ በላይ የሚጠበቀው የምናስተናግድበት ፕሮግራም አለ። እንደዚሁም ደግሞ የታውን ሆል ሚቲንግ ከተማው የተውጣጡ ዲያስፖራውን የሚወክሉ አካላት ተሰብስበው የሚነጋገሩበት ፕሮግራም አለ። በዚህ ዙሪያ የሚሰራውን ስራ ለማስተባበር የመስተንግዶ ኮሚቴ፣ የሎጂስቲክ ኮሚቴ፣ የሴኩሪቲን በተመለከተ እንዲሁ የሚሰሩ የተለያዩ ኮሚቴዎች ተዋቅረው ይሰራሉ። ሚዲያውን አስተባበር እንሰራለን። በጠቅላላ የፕሮግራም ስኬታማ እንዲሆን የኢትዮጵያዊነት እንግዳ ተቀባይነት ባህሪያ የምናሳይበት መንገዱ የምንቀርብበት ሁኔታ ከፍ ባለ ዝግጅት በተጠናከረ ሁኔታ እየሰራ እንገኛለን። የንገኛል ስራው እየተሰራ ነው እርግጠኛ ነኝ በዕለቱ ጁላይ ትንቲ ኤት ታላቅ መሪ ተቀብለን የሚያራምዱትን ፖሊሲ የተሸከሙትን ራዕይ እኛም እንደ ህዝብ ተከትለን የምንቀበልበትን በኢትዮጵያ ሀገራችን ያለውን ደግሞ ትግል አብረን የስራውን ሁሉ መንገድ አብረን በስራ የምንሳተፍበት መንገድ የምንወያይበት ጊዜ ይሆናል ብለን በጉጉት የምንጠብቀው ጊዜ ነው አቶ አቤል አመሰግናለሁ በጣም ወደ ዳንኤል አርጋው ልሄድ ጠቅላይ ሚኒስትሩ ከ ዋሽንግተን ቆይታቸው በኋላ እሁድ የዛሬ ሳምንት ጊዜያቸውን የሚያሳልፉት ምዕራብ አካባቢ ከሚገኙ ኢትዮጵያውያን ጋር ነው። ዝግጅቱ ምን ይመስላል? እናንተ ጋር ዳንኤል። ሎስ አንጀለስ ከተማ ከሀምሳ ሺህ በላይ ኢትዮጵያውያኖችና ትውልደ ኢትዮጵያውያኖች ይኖሩበታል ተብሎ የሚገመት አካባቢ ናት። ትንሿ ኢትዮጵያ ደግሞ ሊክል ኢትዮጵያ በሚል የመንገድ ስያሜ ተሰጣት በውስጧ ሸክፋ የያዘች አንጋፋም ከተማ ናትና ሰለሞን ይህን ያክል ስለ ሎስ አንጀለስ በጨረፍታ ካልኩ ወደ ተነሳሁበት እና ወደ ጠየቀኝ የአንኳር ጉዳይ አመራለሁ። እንደ ኤሮፓያን ዘመን አቆጣጠር ሐምሌ ሀያ ዘጠኝ ሁለት ሺ አስራ ስምንት ልክ የዛሬ ሳምንት መሆኑ ነው። የኢትዮጵያው ጠቅላይ ሚኒስቴር ክቡር ዶክተር አብይ አህመድ ለሚያደርጉት ታሪካዊ የተባለው ህዝባዊ ውይይት በሎስ አንጀለስና በሁሉም ትልልቅ ከተሞች የተለያዩ ንዑሳን ኮሚቴዎች ተቋቁመው እንቅስቃሴ በማድረግ ላይ ይገኛሉ። የተለያዩ የማህበረሰብ አካላትም የተውጣጡ ሎስ አንጀለስም የሚገኘው አብይ ኮሚቴም ጠቅላይ ሚኒስትሩን ለመቀበል ሽር ጉድ ተጠዋጥፏል እና ከአስተባባሪ ኮሚቴ የተገኘው መረጃ እንደሚጠቁመው በተሳካ ሁኔታ ሁሉም ነገር መልክ መልክ እያያዘ መሆኑን ነው የገለጹልኝ። እስቲ ወደ ምነሶታ ደግሞ ልሂድ። የሚቀጥለው ጉዟቸው ከሎስ አንጀለስ የጠቅላይ ሚኒስትሩ ምነሶታ ነው። አቶ ተሽቴ እንዴት ናችሁ እናንተ? በጣም እናመሰግናለን። ምንሶታ እንግዳ የምትታወቀው አንደኛው ፎርቹን ፋይቭ ሀንድርድ ከምፐኒ የምገኙበት ነው። በጣም ስትሮንግ ኢኮኖሚ ያላት አገር ናት። ሌላው ደግሞ የምትታወቀው እዚህ ማህበረሰባችን ከትውልድ ኢትዮጵያ የሆኑት ወደ ሰባ ሺህ የምገመት ነው በግምታችን ያለ ነው። ከዛ ውስጥ ደግሞ አብዛኛው ሰው ነው የምገኘው። ከኦሮሞ ማህበረሰብ ወደ አርባ ሺህ የምገመት ነው እና በዛው መሰረት ሊትል ኦሮሚያ በምባል ኦሮሞ ስትሪት የምባል ያላት ስቴት ናት። አብዛኛው ሰው በብዙ ስራ፣ በሙያ በቢዝነስ ተሳትፎ የሚያደርግና በጣም ቫይብረንት ወልካሚንግ ስቴት እንደሆነ አብዛኞቻችሁ ቪኦኤን የሚያዳምጡ ሰዎች ያውቁታል። በአጠቃላይ ወደ አስራ አምስት ሺህ የምጠጋ ቦታ ነው የያዝነው እና ያንን ሳይን አድርገን ተከፍሎ ሁሉ ነገር አልቋል። እንግዲህ የዛሬ ጋቢና ቪዮ ጉዟችን በዚሁ ተጠናኳል። ሰለሞን አባተን ለዘገባው እናመሰግናለን። በፌስቡክ ቪዮ አማሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው ከሞክቢል ዝግጅታችንን ሲያቀናብርልን ከቆየው ሞክቢል ያበሮና ከስርጭት መሀንዲሳችን ከቢል ጋር በመሆን እኔ መስታወት አራጋው ነበር ጉዟችሁ የሰመረ ይሆን እያልን እንሰናበታለን። መልካም ምሽት በነገው ጉዞ